ጥያቄ 32 ነቢዩ ሰለላሁ አለይህ ወሰለም ኡመታቸውን የተውት በምን ሁኔታ ላይ ነው? መልስ ነቢዩ ሰለላሁ አለይህ ወሰለም ኡመታቸውን ጥፋ ያለው ካልሆነ በቀር በማይሳሳትበት ነጭ ሆኖ ፍንትው ባለ ግልጽ ማስረጃ ላይ ነው የተዉት። የትኛውንም ኸይር ነገር ኡመታቸውን ጠቁመዋል። ከየትኛውም መጥፎ ነገር ደግሞ ኡመታቸውን አስጠንቅቀዋል።